አሜሪካ ድምጽ ነው። በ በ19 ፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መጋቢት 30 2016 ዓ ም ዝግጅታችን ጀመረ። ከፍኖተ ሰላም ከተማ ዳግም በደረሰ የቦምብ ጥቃት 34 ሰዎች ተጎዱ። በማይጸምሪ በተካሄደ ሰልፍ የፕሪቶሪያ የሰላም ስምምነት እንዲከበር ተጠየቀ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችው የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናበርልናለች። ለዜናው እንግዶ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ ሶስት ሰዓት አብራችሁን ሆኑ፣ እኛም አብረናችሁ እንቆያለን። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ በድጋሚ እንደምናመሻችው ሶማሊያ የአፍሪካ ህብረትን ልዑክ የሚተካውን ኃይል ለመምራት ጠየቀች። ሰሜን አሜሪካ በፀሐይ ግርዶሽ ልትሸፈን ነው። እንዲሁም ቫቲካን ጾታ መቀየርንና ሌሎች ለሌሎች ጸንሶ ማርገዝን የሚቃወም ሰነድ ይፋ አደረገች፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ሶማሊያ የአፍሪካ ህብረትን ልዑክ የሚተካውን ኃይል ለመምራት ጠየቀች። በሶማሊያ የአፍሪካ ህብረት የሽግግር ልዑክ የተሰኘው ኃይል በያዝነው የፈረንጆች ዓመት ላይ አገሪቱን ለቆ ሲወጣ የሚተካውንና ከሀገራት የሚውጣጣውን ኃይል መምራት እንደምትሻ ሶማሊያ የአፍሪካ ህብረትን ጠይቃለች። ከሶማሊያ ፌዴራል መንግስት የቀረበውን ሐሳብ በመልካም እንደሚቀበል የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ባወጣው መግለጫ አስታውቋል። ከሀገራት የሚውጣጣው ኃይል ከሚቀጥለው የፈረንጆች አዲስ ዓመት ጀምሮ ለአንድ ዓመት በአገሪቱ እንደሚቆይ ታውቋል። በኃይሉ ውስጥ የየትኞቹ ሀገራት ወታደሮች እንደሚሳተፉ የሶማሊያ ባለሥልጣናት ዝርዝር መግለጫ አልሰጡም። የሶማሊያው ፕሬዚደንት ብሔራዊ የጸጥታ አማካሪ የሆኑት ሁሴን ሼካሊ ባለፈው የካቲት ለቪኦኤ በሰጡት ቃለ መጠይቅ እንዳሉት አዲሱ ኃይል ሳሳ ያለ እንደሚሆንና በአገሪቱ የሚገኙ ቁልፍ መሰረተ ልማቶችን፣ ኤምባሲዎችን እንዲሁም የዓለም አቀፍ ድርጅቶች የአቅርቦት ማዕከላትን የሚጠብቅ ብቻ እንደሚሆን አስታውቀው ነበር። ኃይሉ ከአልሸባብ ጋራ በሚደረገው ፍልሚያ እንደማይሳተፍ፣ ከሶማሊያ ኃይሎች ጋራ በቅርብ እንደሚሰራ፣ በሂደትም የሶማሊያ ኃይሎችን ስራውን እንደሚረከቡ ብሔራዊ የጸጥታ አማካሪው አስታውቀው ነበር። በዓለም አቀፍ ደረጃ በስፋት የሚደረግ ፈጣን የኮሌራ ምርመራ ባለፈው አርብ መጀመሩን የዓለም ጤና ድርጅትና አጋሮቹ አስታውቀዋል። ምርመራው እየጨመረ የመጣውን ወረርሽኝ ለመዋጋት የሚደረገውን ጥረት እንደሚያጠናክር ተነግረዋል። ደረጀ ደስታ አጭር ዘገባ አለው። ማላዊ ዓለም አቀፍ የምርመራ መርሃ ግብር በመጀመር ወረርሽኞችን ለይቶ ለማወቅ የሚያስችል የመጀመሪያውን መሳሪያ ተቀብላለች። በድምሩ ከ1.2 ሚሊዮን በላይ መመርመሪያዎች በመጪዎቹ ወራት ከፍተኛ ተጋላጭ ለሆኑ 14 ሀገራት ይሰራጫሉ ሲል የመንግስታቱ ድርጅት ጤና ተቋም በሰጠው መግለጫ አስታውቋል። በሚቀጥሉት ሳምንታት በዓለም አቀፍ ደረጃ ከፍተኛ በሆነው ስርጭት የሚከፋፈለውን መመርመሪያ የሚረከቡ ሀገራት በኮሌራ ወረርሽኝ ክፉኛ የተጎዱትን እንደ ኢትዮጵያ፣ ሶማሊያ፣ ሶሪያና ዛምቢያ ያሉትን ያጠቃልላል ሲል መግለጫው አመልክተዋል። መረሃ ግብሩ በአገራቱ የኮሌራ ወረርሽኙን በፍጥነት መለየትና የሚሰጡትን ምላሾች በማሻሻል መደበኛ የክትትልና የምርመራ አቅማቸውን በማሳደግ ረገድ እንዲጠናከሩ ለማገዝ ያለመ መሆኑን ድርጅቶቹ ገልጸዋል የጋቪ ፕሮግራም ኃላፊ ኦሬሊያ ንጉየን በዓለም አቀፍ ደረጃ ለብዙ ዓመታት ታይቶ በማይታወቅ ደረጃ የጨመረ የኮሌራ ወረርሽኝ እያጋጠመን ነው የዛሬው መግለጫ በሽታውን በመዋጋት ረገድ ትልቅ ድጋፍ ይሰጣል ብለዋል በተበከለ ምግብ ወይም ውሃ በሚተላለፍ ባክቴሪያ የሚጋባው ኮሌራ ተቅማጥና ትውከትን የሚያስከትል ሲሆን በተለይ ለታዳጊ ሕጻናት አደገኛ ሊሆን ይችላል። ከቅርብ ዓመታት ወዲህ የበሽታው ተጋላጮች ቁጥር በከፍተኛ ደረጃ እየጨመረ መጥተዋል። እንደ ኤሮፓ አቆጣጠር በ2022 በዓለም አቀፍ ደረጃ 473000 መድረሱን የዓለም ጤና ድርጅት ዘገባ ያሳያል። ይህ ከቀደመው ዓመት በእጥፍ እንደሚበልጥ የተገመተ ሲሆን የተደረገው የናሙና ጥናት እንደሚያሳየው እንደ ኤሮፓ አቆጣጠር በ2023 ለበሽታው የተጋለጡት ከ700000 ሰዎች በላይ ተመዝግበዋል። በከፍተኛ ደረጃ በተዛመተ ወረርሽኝ ከተጎዱ ሀገሮች የሚቀርበው የክትባት ጥያቄ ባልተለመደ መልኩ ጨምሯል። እንደ ነገሩ በተሰራ ጀልባ ላይ ሆኖ ሲጓዙ የነበሩ 96 ሰዎች መሞታቸውንና ሃያ የሚሆኑት ደግሞ የደረሱበት እንደማይታወቅ የሞዛምቢክ ባለስልጣናት አስታውቀዋል። ጀልባዋ የሰመጠችው በአገሪቱ ሰመናዊ የባህር ዳርቻ ትናንት እሁድ እንደነበር ታውቋል። ጀልባዋ ቀድሞ ለአሳ ማስገሪያነት የተሰራችና በኋላ ወደ መጓጓዣነት እንደተቀየረች እንዲሁም ከአቅሟ በላይ ተጭና እንደነበረ የአካባቢው ባለስልጣናት አስታውቀዋል። አንዳንዶቹ ተጓዦች በዩኔስኮ ቅርስነት በተመዘገበችው ሞዛምቢክ ደሴት ላይ ለሚደረግ ትርኢት በመጓዝ ላይ የነበሩ ሲሆን ሌሎቹ ደግሞ በሀገሪቱ የተከሰተውን የኮሌራ ወረርሽኝ ሽሽት ላይ እንደነበሩ ተነግረዋል። በዓለም ካሉ እጅግ ድሀ ሀገራት አንዷ በሆነችው ሞዛምቢክ 15 ሺ ሰዎች በኮሌራ እንደተያዙ ሲታወቅ፣ ካለፈው ጥቅምት ወዲህ 32 ሰዎች በበሽታው ህይወታቸውን አጥተዋል። ከሜክሲኮ እስከ ዩናይትድ ስቴትስ ከዛም እስከ ካናዳ የሚሸፍን የፀሐይ ግርዶሽ ዛሬ ማክሰኞ መጋቢት 30 2016 እንደሚከሰት በመጠበቅ ላይ ነው። ወደ ስቱዲዮ ከገባን በኋላ በሜክሲኮ ሙሉ ግርዶሹ የጀመረ ሲሆን ወደ ሰሜን አሜሪካ በማቅናት ላይ ነው። በአንዳንድ የአሜሪካ ግዛቶች ከፊል ግርዶሽ በአሁኑ ሰዓት በመታየት ላይ ነው። ሙሉ ግርዶሹ አራት ደቂቃ ተኩል ይቆያል በተባለው በዚህ ክስተት ጨረቃ በፀሐይና በመሬት መካከል በመሆን ፀሐይን ሙሉ ለሙሉ ስለምትጋርድ በአንዳንድ አካባቢዎች የቀን ጨለማ ይከሰታል። የፀሐይ ግርዶሹ የሚሸፍነው ሕዝብ በብዛት የሚኖርባቸውን ክፍለ ግዛቶች በመሆኑ በሚሊዮን የሚቆጠሩ ሰዎች ክስተቱን ለመታዘብ ወደ ሰማይ እንደሚያንጋጥጡ ይጠበቃል። ሙሉ ግርዶሹ በሚከሰትበት አካባቢ 44 ሚሊዮን ሰዎች ሲኖሩ፣ ክስተቱ በአጠቃላይ 200 ሚሊዮን ሰዎች የሚኖሩበትን አካባቢ ይሸፍናል። ሰዎች ወደ ሰማይ ሲያንጋጥጡ ለዓይናቸው ጥንቃቄ እንዲያደርጉና መነጽር እንዲጠቀሙ ባለሙያዎች መክረዋል። በሰሜን አሜሪካ ሁሉም አካባቢ በሚባል ደረጃ ቢያንስ ከፊል ግርዶች እንደሚታይ፣ አንዳንድ ቦታዎች ግን ለአራት ደቂቃ ከ28 ሰከንድ ሙሉ ለሙሉ ግርዶች እንደሚከሰት ተነግረዋል። ይህም ከሰባት ዓመታት በፊት እንደ አውሮፓውያን አቆጣጠር 2017 ከነበረው ግርዶች በእጥፍ የረዘመ ነው። ይህም ጨረቃ ለመሬት ይበልጥ በመቅረቧ ነው። በዚህ መጠን ቀጣዩ ግርዶች የሚከሰተው ከ21 ዓመታት በኋላ እንደሆነም ታውቋል። ከሰላማዊ ውቅያኖስ አቅጣጫ የሚጀምረው ግርዶች ማዛልታን ከምትባል የሜክሲኮ ከተማ ተነስቶ ከዛም ወደ ሰሜን አሜሪካ በማቅናት ቴክሳስ፣ ኦክላሆማ፣ አርካንሶ እንዲሁም ሌሎች 12 ግዛቶችን ከሸፈነ በኋላ ወደ ካናዳ በማቅናት ኒውፋውንድላንድ የተሰኘችውንና አትላንቲክ ውቅያኖስ ዳርቻ ላይ የምትገኘውን ግዛት በመሸፈን ይጠናቀቃል። ይህም በአጠቃላይ ወደ አምስት ሰዓታትን ይወስዳል ተብሏል። ከቻይና በሚገቡ ሸቀጦች ምክንያት የአሜሪካ አዲስ ኢንዱስትሪዎች ሲከስሙ ዋሽንግተን ማየት እንደማትሻ የዩናይትድ ስቴትስ የገንዘብ ሚኒስትር ዛሬ ሰኞ ቻይና ውስጥ ተናግረዋል። በቻይና የአራት ቀናት ጉብኝት ያደረጉት የገንዘብ ሚኒስትሯ ጄኔት የለን የተትረፈረፈ ምርት ወደ አሜሪካ የሚልኩ ኢንዱስትሪዎቿ ላይ ቤጂንግ ቁጥጥር እንድታደርግ ጠይቀዋል። በእንደ አውሮፓውያን አቆጣጠር ሁለት ሺህ መጀመሪያዎቹ ላይ ከቻይና በሚገቡ ሸቀጦች ምክንያት ሁለት ሚሊዮን የፋብሪካ ሰራተኞች ስራቸውን ያጡበት ሁኔታ ሲደገም ፕሬዚደንት ጆ ባይደን ማየት እንደማይሹ ጄኔት የለን በጋዜጣዊ መግለጫ ላይ ተናግረዋል። በዘጠኝ ወር ውስጥ ለሁለተኛ ጊዜ ቻይና የተገኙት የገንዘብ ሚኒስትሯ በቻይና ያለው የኢንዱስትሪ እድገት የአገር ውስጥ ፍላጎትን ከማሟላትም ያለፈ ምርት የሚያመርት ብቻ ሳይሆን ወደ ውጪ በሚላከው ሸቀጥ ምክንያት በአሜሪካና ሌሎችም አገራት የሚገኙ ኢንዱስትሪዎች አደጋ ላይ ወድቀዋል ብለዋል። አዲስ የተቋቋመውና የንግድ ልውውጥን የሚመለከተው የጋራ መድረክ የተረፈ ምርቱን ጉዳይ በተመለከተ እንደሚወያይና ችግሩንም ለማስወገድ እንደሚሞክር የተናገሩት የገንዘብ ሚኒስትሯ መፍትሔ ላይ ለመድረስ ግን ጊዜ እንደሚወስድ አስታውቀዋል። በመጨረሻም ጾታን ለመቀየር የሚደረግ ቀዶ ጥገና እና አንዲት ሴት በሰው ሰራሽ መንገድ ለሌሎች ጸንሳ እና አርግዛ የምትወልድበት የማኅፀን ኪራይና ውሰትን በሰው ልጅ ክብር ላይ የተጋረጡ አደጋዎች ናቸው ስትል ቫቲካን ዛሬ ተቃውሟን አሰምታለች። የሮማ ካቶሊክ ቤተ ክርስቲያን ዋና መቀመጫ የሆነችው ቫቲካን ዛሬ ይፋ ባደረገችው 26 ገጽ ሰነድ ጾታን ለመቀየር የሚደረግ ቀዶ ጥገና እንዲሁም አንዲት ሴት ለሌሎች ጸንሳ እና እርግዛ የምትወልድበት መንገድ ከጽንስ ማቋረጥና የታካሚን ስቃይ ለማስቆም በሕክምና የሚፈጸም ሕይወትን ማጥፋት ጋር የሚመሳሰል እንደሆነ ገልጻለች። እነዚህ ድርጊቶች እግዚአብሔር ለሰው ልጅ ሕይወት ካለው ዕቅድ ጋር የሚጻረሩ ናቸው ብላለች። ቤተ ክርስቲያኗ ባወጣችው በዚህ መግለጫ ባለፈው ወር በሮማው ካቶሊክ ሊቀጳጳስ ፍራንሲስ የተፈረመው ሰነድ የተመሳሳይ ጾታ ግንኙነት ወንጀል አይደለም የሚለውን የአቡኑን አቋም በመከተል በተለይም በአፍሪካ የተመሳሳይ ጾታ ግንኙነት ፈጻሚዎች ላይ የሚደርሰውን እስርና ስቃይ ሰነዱ ተቃውሟል። በሰው ልጅ ክብር ላይ አደጋ የደቀኑት ድህነት፣ ጦርነት፣ ሕገ ወጥ የሰዎች ዝውውርና ለስደት መዳረግ ናቸው የሚለው የሊቀ ጳጳስ ፍራንሲስ አቋም ሰነዱ እንዳንጸባረቀም የአሶሲትድ ፕሬስ ዘገባ አመልክተዋል። ክብራትና ክብራን ለምሽቱ ያዝነው ዜና በዚሁ ተጠቃልሏል። በሜክሲኮ በካናዳ፣ እንዲሁም በአሜሪካ የምትኖሩና የፀሐይ ግርዶሹን ለመከታተል የምትወጡ እንዲህ አይነት መነጽር እንድታደርጉ ባለሙያዎች ይመክራሉ። ለቀሪዙ ዝግጅቶች ወደ ስመኝ ስጥቻችሁ እኔ ወደ ፀሐይ ግርዶሹ አመራለሁ። መልካም ቆይታ እንግዲሁን ለዓለም ዜናውና ለፀሐይ ግርዶሹ ስላደረሰን ማሳሰቢያ እጅግ አድርገን እናመሰግናለን። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መጋቢት 30 2016 ዓ.ም. ዝግጅታችንን ነው እየተከታተላችሁት ያላችሁት በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ የፕሮግራም ዋና አዘጋጅ ጽዮን ግርማናት ዝግጅቶቻችንን በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ መከታተል ችላላችሁ አሁን ወደ ቀዳሚው አብይርን ዘገባ እንለፍ። በፍኖተ ሰላም ከተማ ከትላንት በስቲያ ቅዳሜ በገበያ ላይ በተፈጸመ የቦምብ ጥቃት 34 ሰዎች ቀላልና ከባድ ጉዳት እንደደረሰባቸው የአማራ ክልል መንግስት አስታወቀ። የአሜሪካ ድምጽ ዛሬ ሰኞ ያነጋገራቸው ስማቸው በሚስጥር እንዲያዝ የጠየቁን የፍኖተ ሰላም ሆስፒታል ሰራተኛ በጥቃቱ 27 ሰዎች ቆስለው ወደ ሆስፒታል መግባታቸውንና ከእነርሱም ውስጥ አንድ ሰው ለተሻለ ሕክምና ወደ ባህር ዳር ከተማ መላኩን ገልጸዋል። አስቴር ምስጋናው ተጨማሪ ዝርዝር አላት። አማራ ክልል ምዕራብ ጎጃም ዞን በፍኖተ ሰላም ከተማ ከትናንት በስቲያ ቅዳሜ መጋቢት 28 ቀን 2016 ዓ ም ለገበያ በተሰበሰበ ህዝብ መሀል በተፈጸመ የቦንብ ጥቃት በበርካታ ሰዎች ላይ ጉዳት መድረሱን የክልሉ መንግስትና ስማቸውን በሚስጥር እንድንይዝ የጠየቁን የሆስፒታል ምንጭ አረጋግጠውልናል። ትናንት እሁድ በጉዳዩ ላይ መግለጫ የወጣው የአማራ ክልል መንግስት ኮሚኒኬሽን ቢሮ ለፍንዳታው አሁንም ተጠያቂ ያደረገው ጽንፈኛ ሲል የጠራውን ታጣቂ ጥያቄ ቡድን ነው። የክልሉ መንግስት የተጎጂዎቹን ቁጥር 34 ነው ሲል ስማቸውን በሚስጥር እንድንይዝ የጠየቁን አንድ የሆስፒታል ምንጭ ደግሞ ወደ ተቋሙ ደርሰው የታከሙት ብቻ ሀያ ሰባት እንደሆኑ ጠቁመዋል። ተጎድተው ወደ ተቋማችን የመጡ ወደ ሀያ ሰባት ሰዎች ናቸው። የአብዛኛው ሴቶች ናቸው። ሴቶች ሀያ አንድ ወንዶች ስድስት ናቸው። ጉዳቱ ከከባድ እስከ ቀላል ጉዳት አስተናግዷል። ህጎች መካከል ከባድ ጉዳት ያስተናገደ አንድ አርሳደር ነው። አይኑ ላይ ጉዳት ደርሶበታል። እሱ ሪፈር ተውሏል። ሞት የለም። ሌሎች እንግዲህ ቀለል ያለ ጉዳት ራሱ ናቸው። የፍኖተ ሰላም ሆስፒታል ምንጫችን ስናነጋግር የስልክ መስመሩ ጥራት የተጓደለ ሲሆን በተጣለው ቦምብ ተጎድተው ወደ ተቋማችን የመጡ ወደ ሀያ ሰባት ሰዎች ናቸው። ሃያ አንዱ ሴቶች ናቸው፣ ወንዶቹ ስድስት ናቸው። በጥቃቱ ቀላልና ከባድ ጉዳት ደርሷል። አይናቸው ላይ የተመቱ አንድ አርሶ አደር ለከፍተኛ ህክምና ወደ ሌላ ቦታ ተልከዋል። የሞተ ሰው የለም ነው ያሉት። የክልሉ መንግስት ለጥቃቱ ጽንፈኛ ሲል የጠራውን ቡድን ተጠያቂ አድርጓል። ክልሉ በኮሚኒኬሽን ቢሮ በኩል ትላንት እሁድ በወጣው መግለጫ ከትናንት በስቲያ ቅዳሜ በፍኖተ ሰላም ከተማ ለመገበያየት በወጣው የከተማው ነዋሪ እና ከገጠር በመጣው ገበያተኛ ላይ በተፈጸመው የቦንብ ጥቃት ከቆሰሉት ውስጥ አስራ አንድ የሚሆኑት ከባድ ጉዳት እንደደረሰባቸው አስታውቋል። የክልሉ መንግስት በመግለጫው ጽንፈኛ ሲል የጠራው ቡድን ወደ ሽብር አድራጎት መሸጋገሩን አመልክ ቶ የቦምብ ጥቃቱን ለምን እንቅስቃሴ ተጀመረ በሚል ምክንያት በህዝብ ላይ ጥቃት እየፈጸመ እንደሆነ አስፍሯል። በገበያ ላይ ከተፈጸመው የቅዳሜው የቦምብ ጥቃት አንድ ቀን ቀደም ብሎ መጋቢት 26 ቀን 2016 ዓ ም በዚያው በፍኖተ ሰላም ከተማ ዳሞት ቁጥር አንድ የመሰናዶው ትምህርት ቤት በመማሪያ ክፍል ላይ በተወረወረ ቦምብ 25 ተማሪዎች ከባድና ቀላል ጉዳት እንደደረሰባቸው መዘገባችን ይታወሳል። በፍንዳታው ተጎድተው በሆስፒታል ሲረዱ የነበሩ ተማሪዎች እያገገሙ ከሆስፒታል እየወጡ መሆናቸውን የሆስፒታሉ ምንጫችን ነግረውናል። ተማሪዎች ላይ የደረሰችን አሁን

በሳምንቱ መጨረሻ በአንድ ቀን ልዩነት የክልሉ መንግስት በወጣው መግለጫ በፍኖ ተሰላም ከተማ በደረሱ ተከታታይ የቦንብ ጥቃቶች ከስልሳ በላይ ሰዎች መጎዳታቸውን አረጋግጧል። በጉዳዩ ላይ ከክልሉ መንግስት ኮሚኒኬሽን ቢሮና ከተጎጂ ቤተሰቦች ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ካለፈው ዓመት ነሐሴ ወር ጀምሮ በአማራ ክልል በመንግስትና በፋኖ ቡድን ታጣቂዎች መካከል የተጀመረው በትጥቅ የተደገፈ ግጭት ሞቅ እዚ እያለ እስካሁን እንደቀጠለ ነው። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ባለፈው ሳምንት በሰጡት መግለጫ በአማራ ክልል እየተወሰደ ያለው እርምጃ ከሞላ ጎደል ክልሉን ወደ ሰላማዊ እንቅስቃሴ እየመለሰው ነው ብለዋል። በጉዳዩ ላይ የፋኖ ታጣቂዎችን አስተያየት ለማካተት ያደረግነው ሙከራ በእጃችን ላይ ያለው የስልክ አድራሻ ስለማይሰራ ሳይሳካልን ቀርቷል። የአማራ ክልል መንግስት በትላንት እሁዱ መግለጫው በክልሉ አስተማማኝ ሰላም እስኪረጋገጥ ድረስ ህግ የማስከበር ስራ ተጠናክሮ እንደሚቀጥል ገልጿል። የአማራ ክልል ሰብዓዊ መብቶች ኮሚሽን ቅርንጫፍ ጽህፈት ቤት አስተያየት ለማካተት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የኢትዮጵያ ሰብዓዊ መብቶች ኮሚሽን በአማራ ክልል ከተሞችና በዙሪያቸው በመንግስት ኃይሎችና በፋኖ ታጣቂዎች መካከል የቀጠለው ግጭት ያልታወቁ ሰዎችን ህይወት አደጋ ላይ መጣሉን በተለያየ ጊዜ ባወጣቸው መግለጫዎች ሲያሳስብ ቆይቷል። ኮሚሽኑ በተጠናቀቀው ዓመት ህዳር ወር ባወጣው መግለጫ በትጥቃዊ ግጭቶቹ የንጹ የውሃን ዜጎች ህይወትና ንብረት እንዲሁም የህዝብ መሰረተ ልማትና አገልግሎት ሰጪ ተቋማት ኢላማ መደረጋቸውን በአጽንኦት ማውገዙ አይዘነጋም። ለአሜሪካ ድምፅ አስቴር ምስጋናው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላቸኋል። የትንታኔው መጽሄት ይቀጥላል። የፌዴራሉ መንግስት አወዛጋቢ ከሚላቸው እና የትግራይና የአማራ ክልል የይገባኛል ጥያቄ ከሚያነሱባቸው አካባቢዎች አንዱ በሆነው የምዕራብ ጠለምት አካባቢ ትናንት ሰላማዊ ሰልፍ መካሄዱን መምህር አብርሃ ተሾመ የተባሉ የምዕራብ ጠለምት ነዋሪ በስልክ ለአሜሪካ ድምጽ ተናግረዋል። በእኛ አካባቢ በተከዜ ግንባር የጣጣቂ ኃይሎችም ተከዜ የወረዱ አካባቢያችን ሽብር እንዲፈጠር ዝግጅት ያደረጉ መሆናቸው መረጃ ስላለ፣ በዛ ልክ ማህበረሰቡ ከችግር እንዲወጣ እኛ ሰላም ነው የምንፈልግ፣ ጦርነት አንፈልግም ከሚል የፌዴራል ስምምነት እንደምነሽ አድርጎ የተወሰደው በዚህ አኳያ ነው። ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ ሌላ የማይጸምሪ ከተማ ነዋሪ በቀደመው ጦርነት ከደረሰው ጉዳት ትምህርት ሊወሰድ እንደሚገባ ተናግረዋል። በዚህ አካባቢ ሁለቴ ሶስቴ ጦርነት ነበረው ማለት ነው። ህዋት በሁለት ሺህ አስራ ሶስት የጥምር ኃይሉ ሲወጣም ብዙ ጉዳት ደርሷል። አድማጮች ቀደም ሲል ጀምሮ የሰማችሁት ዘገባ ከማይ ጸምሪ የደረሰን ዘገባ ነው። የፕሪቶሪያው የሰላም ስምምነት እንዲከበር የሚጠይቅ ሰልፍ በምዕራብ ጠለምት ወረዳ ና በማይጸምሪ ከተማ መካሄዱን የአሜሪካ ድምጽ በስልክ ያነጋገራቸው ነዋሪዎች ገልጸዋል ነዋሪዎቹ ከቅርብ ጊዜ ወዲህ ከትግራይ ክልል በኩል ተሰንዝረዋል ያሉት ጥቃት እንዳሳሳባቸውም ተናግረዋል ቀደም ሲል ባሳለፏቸው ጦርነቶች ግጭቶች እንዲያበቁ ችግሮች በሰላም እንዲፈቱ ራስን በራስ የማስተዳደር ና የማንነት ጥያቄዎቻቸውም ምላሽ እንዲሰጣቸው ጠይቀዋል በሌላ በኩል ሰልፉ በግዳጅ እየተካሄደ ስለመሆ ሲሆኑ በማይፀምሪ ከተማ የሚኖሩ አንድ የትግራይ ክልል ተወላጅ ተናግረዋል። ክሱን የማይፀምሪ ከተማ አስተዳደር ማዘጋጃ ቤት ሀሰት ሲል አጣጥሎታል። መስፍን አራጌ ነው ዝርዝሩን የተከታተለው። ቀደም ያላ ሲል የጀመረው ዘገባ ይቀጥላል። የፌዴራሉ መንግስት አወዛጋቢ ከሚላቸውና የትግራይና የአማራ ክልል የይገባኛል ጥያቄ ከሚያነሱባቸው አካባቢዎች አንዱ በሆነው የምዕራብ ጠለምት አካባቢ ትናንት ሰላማዊ ሰልፍ መካሄዱን መምህር አብርሃ ተሾመ የተባሉ የምዕራብ ጠለምት ነዋሪ በስልክ ለአሜሪካ ድምፅ ተናግረዋል። በእኛ አካባቢ በተከዜ ግንባር የጣጣቂ ኃይሎችም ተከዜ እየወረዱ አካባቢያችን ሽብር እንዲፈጠር ዝግጅት ያደረጉ መሆናቸው መረጃ ስላለ በዛ ልክ ማህበረሰቡ ከችግር እንዲወጣ እኛ ሰላምንም እንፈልግ፣ ጦርነት አንፈልግም ከሚል ስምምነት እንደ መነሻ አድርጎ የተወሰደው በዚህ አኳያ ነው። ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ ሌላ የማይጸምሪ ከተማ ነዋሪ በቀደመው ጦርነት ከደረሰው ጉዳት ትምህርት ሊወሰድ እንደሚገባ ተናግረዋል። በዚህ አካባቢ ሁለት ሶስት ጦርነት ነበረው ማለት ነው። ህዋት በሁለት ሺ አስራ ሶስት የጥምር ኃይሉ ሲወጣም ብዙ ጉዳት ደርሷል። ከተማም ተዘርፎ ነበር። በተማሳይ አስራ ሶስት ሰን የሀምቢ አካባቢ ሲገቡም ጦርነት ነበረው። በሁለት ሺ አስራ አምስትም በተማሳይ ሲወጣም ከዚህም ብዙ ዝርፊያ፣ ግድያም ብዙ ነገሮች ስለነብሶ ህብረተሰቡም በጦርነት ያለው ጥላቻ የሚያሳይበት ብዙ ወደ ሰላም ወደ ልማት ሲመለስበት የነበረ አጀንዳ ነው ማለት ነው። ለሰላሳ አመታት የማንነትና ራስን በራስ የማስተዳደር ጥያቄ እንደነበራቸው የገለጹት አቶ አብርሃም የተባሉት አስተያየት ሰጪ ጥያቄያቸው ምላሽ እንዲያገኝ መጠየቃቸውን ተናግረዋል። ያሰብ ነው። በሪፈረንደም ህዝበ ውሳኔ መሰረት ድምፁ ህዝብ ራሱ ማንም ሰው ጫና በማይፈጠርበት ማንነቱ እንዲያገኝ የሚል ነው። በማይ ጸብሪ ከተማ ነዋሪ የሆኑት ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉ የትግራይ ተወላጅ በሰልፉ በኃይል ተገደው እንደተሳተፉ ገልጸው የአካባቢው ህዝብም በግዳጅ ገንዘብ እንዲያዋጣ መደረጉን መቀሌ ለሚገኘው ዘጋቢያችን ሞልጌታ አጽባሀ ነግረውታል። በጣም ቴካግሬ ትሄዳለህ እየተባለ ሁሉም ሰልፍ ተደርጓል። በዛ ሰልፍ ደግሞ ጠርጊ ለጠርጊ ሁሉም የሰብ አስከባሪ ና ፖሊስ ታጅ ማንም ሰው ወልቆ ወልቆ እንዳይሄድ ታጅውን ሰልፍ የተደረገ። ከዛ መሀል መሀል ደግሞ እንደገና ያው መከላከያ ለራሱ አምቡላንስ ና ደግሞ ቀረጻ እያደረጉ ነበሩ። የፌዴራል መንግስቱ አሁን ፕሪቶሪያ ውል መሰረት በተግባር ካለ የማይ ጸብሪ ከተማ አስተዳደር ማዘጋጃ ቤት ኃላፊ ሙሉ አለም ሹመት ግን በነዋሪው የቀረበውን ክስ አይቀበሉትም። ግለሰብ ዝም ብሎ ሊል ይችላል፣ ፐርሰናል ስለሆነ ወዶ እንጂ ተገዶ ወጣ ሰው። ከማይ ጸብሪ ተፈናቅለው በእንዳባጉና ወረዳ የሚገኙት አቶ ባራህ ያለምሸት የተባሉ ተፈናቃይ በበኩላቸው በማይ ጸብሪና አካባቢዋ ወራሪ ብሎ በጠሯቸው ኃይሎች ህዝቡ እየተንገላታና እየተፈናቀለ እንደሚገኝ ተናግረዋል። የተፈናቀልኩበት ምክንያት ይህኔ የምኖርበት የነበርኩት ቤቴም አማራ ጣቂ ስላለ የተፈናቀልኩት ያለው ሁኔታ ደግሞ በጣም አስቸጋሪ ለመኖር አስቸጋሪ እና አስከፊ ሁኔታው እስካለ እኔ ደግሞ ሳሞኖር ስላልቻልኩ ወደ ነባዝና መጥቼ እየኖርክ ነው ያለሁት። ማይ ጸብሪ ጠለምት የሚኖር ህዝባችን በጣም ኃይለኛ ግፍ እና በደል እየደረሰበት ነው ያለው። እስካሁን ያልተፈታ ነገር ፕሪቶሪያም እስካልተተገበረ አስከፊ ሁኔታ እያሳለፈ ነው ያለው ህዝባችን። ወደዚህ ይመጣል፣ የተፈናቀለ ሰው በርከት ያለ ነው የሚመጣ፣ በየቀን ነው የሚመጣ። ያላቋረጠ ሁኔታ ነው ያለው። እሺ፣ ትናንት የተካሄደው ሰልፍ ህዝቡ ተገዶ የወጣ ነው ያለው። ባራሂ አካባቢው ከስሙ ጀምሮ ትግረኛ ነው፣ ህዝቡም መሬቱም ትግራይ ነው በማለት ተሟግቷል። እነሱ የኛ መሬታችን እዛችን እኛ ይላሉ። ምንም ነገር የማይገናኝ ነው። ጸለምት ብለ አማራ የሚሆንበት ምክንያት የለም። የጸለምት ህዝብ ተናጋሪ ትግርኛ ተናጋሪ ነው። አማርኛ ተናጋሪ አይደለም። አማርኛ ጭራሽ አያውቅም። ማይሰብር የምልቃል ነው። ማይሰብር ማለት ደግሞ ትግርኛ ነው። ትግራይ ነው። ህዝቡም የአካባቢ ሁሉም ስያሜ ኳ ብትሄድ ቀበሌ ምናምን ምናምን ብትሄድም ትግርኛ ነው። ብዙ የሚናገርበት ትግርኛ ነው። የትግራይ ህዝቡም ማንነቱን ትግራይ መሆን ነው የሚያውቀው። በተመሳሳይ በራያላማጣና ና ኮረማ አካባቢዎች የትግራይ ክልል ጊዜ አስተዳደር ታጣቂዎች ወታደራዊ ትንኮሳ ከመፈጸም ባለፈ የተወሰኑ አካባቢዎችን በመቆጣጠር ለሰዎች ሞት፣ ለንብረት ውድመት ምክንያት ሆነዋል ሲሉ ክስ ማሰማታቸው ይታወሳል። ለአሜሪካ ድምጽ አስተያየታቸውን የሰጡት የትግራይ ክልል ጊዜ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሃለፎም ግን ወንጀላውን አስተባብለው በአንጻሩ ትንኮሳ የተፈጸመበት የትግራይ ክልል ጊዜ አስተዳደር ላይ ነው አካባቢዎቹ የትግራይ ክልል ይዞታ ሆኖ ሳለ ወረራ ተፈጸመብን የሚል ክስ ትርጉም አይሰጥም፣ ማለታቸው አይዘነጋም። የማንነትና ራስን በራስ የማስተዳደር ጥያቄ በሚነሳባቸው እንዲሁም የፌዴራሉ መንግስት አወዛጋቢ በሚላቸው የተወሰኑ አካባቢዎች ላይ የተፈጠረውን የጸጥታ ችግር ተከትሎ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ሰሞኑን ሰጥተውት በነበረው መግለጫ ከሰሞኑ በትግራይ ክልል በኩል በአማራ ክልል አዋሳኝ አካባቢዎች የሚታየው አዝማሚያ የፕሪቶሪያውን ስምምነት የሚጥስ ነው ብለው ነበር። የሚነሱ ጥያቄዎችን እና የሚያጋጥሙ ችግሮችን በውይይትና ሁኔታ በድርድር ከመፍታት ይልቅ ወሰንን በኃይል እናስከብራለን የሚል አካሄድ ካለፈው ስህተት አለመማርን ያመለክታል። ሰላሙን እያጸና የሚገኘውን የትግራይ ህዝብም ለሌላ ዙር ስቃይና እንግልት ይዳርጋል ሲሉም መናገራቸው ይታወሳል። የትግራይ ክልል ጊዜያዊ አስተዳደር የሚነሱት የማንነት ጥያቄዎች አግባብነት የላቸውም ሲል ጥያቄውን ያጣጥለዋል። ጥያቄዎች በህገ መንግስቱ መሰረት ቀድመው መቅረብ ያለባቸው ለክልሉ መንግስት ነው በማለት በሌላ በኩል ጥያቄ አቅራቢዎቹ ደግሞ ህገ መንግስቱን መሰረት አድርገን ላቀረብነው ጥያቄ በክልሉ መንግስት ላሽ ባለመሰጠቱ ህጉ በሚፈቅደው መሰረት ጉዳያቸው በህዝብ ውሳኔ እንዲፈታ ለፌዴሬሽን ምክር ቤት ማቅረባቸውን ተናግረዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ። ወደ ተከታዩ ዘገባ ስናልፍ ከአንድ ወር በላይ ተቋርጦ የነበረው የደብረ ብርሃን ደሴ መንገድ ከትላንት በስቲያ ቅዳሜ አገልግሎት መስጠት ጀምሯል። ተዘግቶ በቆየበት ወቅትም ኢኮኖሚያዊና ማህበራዊ ጉዳቶቹን ማስከተሉን በሰሜን ሸዋ ዞን ያጣዬ ከተማና የኦሮሞ ብሔረሰብ አስተዳደር ዞን ሰንበቴ ከተማ ነዋሪዎች ለአሜሪካ ድምጽ ገልጸዋል። አሁንም መስፍን አራጌ ዝርዝራለሁ። በአማራ ክልል ላይ ከተጣለ አስቸኳይ አዋጅ ጋር ተያይዞ የተቋቋመውን የማዕከላዊ ሸዋ ኮማንድ ፖስትን መግለጫ ዋቢ አድርገው በፌስቡክ ገጹ መረጃውን ያጋራው የሰሜን ሸዋ ዞን መንግስት ኮሚኒኬሽን መምሪያ የደብረ ብርሃን ደሴ መንገድ በጸጥታ ችግር የተነሳ ተቋርጦ እንደነበር አስታውሷል። አሁን ግን የቀጠናው ሰላም እየተሻሻለ በመምጣቱ እና በህብረተሰቡ ተደጋጋሚ ጥያቄ በፌዴራል መንግስቱ የሚተዳደረው መንገድ ለተጓዦች ክፍት እንዲሆን መወሰዱን ቢሮ አመልክቷል። የኮማንድ ፖስቱ መግለጫ የጸጥታ ችግር ከማለት ውጭ ዝርዝር መረጃ ዎችን አልሰጠም። ይሁን እንጂ በየካቲት ወር አጋማሽ የሰሜን ሸዋ ዞን ኮማንድ ፖስት እንደገለጸው ጽንፈኛ በሚላቸው የፋኖ ታጣቂዎች ላይ እርምጃ ለመውሰድ እንዲያስችለውና በሂደቱም ንጹሃን እንዳይጎዱ በሚል ከአዲስ አበባ ደብረ ብርሃን በኩል ወደ ደሴ የየብስ ትራንስፖርት እንቅስቃሴ እንዲዘጋ ማድረጉ ይታወሳል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚደንት ብርሃኒ ዘርዑ ለአሜሪካ ድምፅ እንዳስታወቁት ኮማንድ ፖስቱ ያሳልፈውን ውሳኔ ተከትሎ ዛሬ ሰኞ ከአዲስ አበባ ወደ ደሴ የየብስ ትራንስፖርት ስምሪት ጀመሩን አረጋግጠዋል። ለረጅም ጊዜ መዘጋቱ በኢኮኖሚም ሆነ በማህበራዊ አሉታዊ ተጽዕኖቶችን አምጥቷል። ነገሩ ግን አሁን ደግሞ በመከፈቱ ካለን ስራ ፍላጎትና ህዝብን ከማገልገል ፕላት ደግሞ አሁን ባለው ግብአቶችንም ሆነ ወደ ተፈለገው ቦታ ህዝቦቹንም ለማድረስ እና ለማጓጓዝ ትልቅ እምብርታ ስላለው በጸጋ ተቀብለ ነው። ከዛሬ ጀምሮ መመላለሻ በዋናው መስመሮች ላይ ጀምረናል። መናኸሪያዎች ደግሞ በየክልል ያሉ መናኸሪያዎች እርግጠኛ ምንም እንነጋገርበት ሰዓት ፕሮጀክቶችን ለመስጠት መናሪያቸውን ከፍተው አገልግሎት ይሰጣሉ ብለን እንጠብቃለን። ከደሴ ወደ አዲስ አበባ አራት መቶ አስራ አምስት ብር የነበረው የደረጃ አንድ የህዝብ ትራንስፖርት ታሪፍ በመንገዱ መዘጋት ምክንያት ተሳፋሪዎች በአፋር በኩል ዞረው ለመጓጓዝ ስለሚገደዱ አንድ ሺህ ሁለት መቶ ብር ይከፍሉ እንደነበር አስተያየት ሰጪዎቹ ጠቁመዋል። አሽከርካሪዎችም የችግሩ ተካፋዮች እንደሆኑ ዛሬ ከደሴ ተሳፋሪዎችን ጭነው ወደ አዲስ አበባ በመግባት ላይ ሳሉ በስልክ ያገኘኋቸውና ስማቸው በይፋ እንዳይጠቀስ የጠየቁ አስተያየት ሰጪ ተናግረዋል። Barlonya'nın ne için bakar bakılmazdan ምናወጣው የኤፕስ ትራንስፖርቱ ለአንድ ወር ከአስራ ሁለት ቀናት መዘጋቱ በማህበራዊና ኢኮኖሚያዊ እንቅስቃሴው ላይ በቀላሉ የማይታይ ጫና መፍጠሩን ተደጋጋሚ ግጭቶችን ስታስተናግድ በነበረችው በሰሜን ሸዋ ዞን የአጣዬ ከተማ ነዋሪ አደም አሊ ለአሜሪካ ድምጽ ተናግረዋል። በተለይ ደግሞ አስፋልት ዳር ላይ ቆመው ኑሯቸውን መኪና በመጫን ላይ ያደረጉ በዝቅተኛ ኑሮ ላይ የሚተዳደሩ የቀን ሰራተኞች፣ መኪና እየጫኑ የሚተዳደሩ ልጆች ምናምን ነገር ምንም አይነት ገቢ እንዳይኖራቸው እና እነሱን ደግሞ የሚበሉት የመገቡት ነገር እንዳይኖራቸው ከፍተኛ ተጽዕኖ ፈጥሮ ነበረ። ከዛም በተጨማሪ የሸቀጥ እቃዎች ላይ በጣም ከፍተኛ የዋጋ ጭማሪ እንዲኖር ኢቨን የሚጠጣ ለስላሳ እንኳን ሌላ ቦታ ሀያ አምስት ብር የሚሸጠው ለስላሳ እስከ ሀምሳ ብር ድረስ የመሸጥ አዝማሚያ ታይቷል። በአንድ ወር ውስጥ ብቻ ማለት ነው። ፍጆታ እቃዎች በአግባቡ ማግኘት እየተሳነ ነበረ። ሰው በመዳን ደመሆኑ መጠን ደግሞ እነዚህ እንደ ሩዝ እንደ ዱቄት እንደ ተምር ያሉ ነገሮች ያልተገባ ጭማሪም በማሳየት ላይ ነበር የነበረው። አሁን መንገዱ በመከፈት በጣም ጥሩ ሆኗል። እነዚያም ልጆች አሁን ኦልሞስት ስራ ለመጀመር እንቅስቃሴ እያደረጉ ነው ያሉት በግጭቱ ምክንያት አካባቢ ሸሽተው ሄዱ። ከዚያም በፊት ደግሞ ሸሽተው የወጡ የነበሩ መንገዱ ወደ ስራ እንዲመለሱ ተብሎ ከመንግስት ታዞ ነበርና ስራ ለመግባት በጣም ተቸግረው ነበረ። አሁን ግን መንገዱ በመከፈቱ ምክንያት ብቻ ሰራተኞች ወደ ስራ ገበታቸው የተመለሱ ደሞዝ አልታዘዘላቸው ነበርና ደሞዛቸው እንዲታዘዝ አሁን ሄደው እያመለከቱን ያሉ ያሉት። ባጣዬ ከተማ በመንግስት ጤና ተቋም ውስጥ የሚሰሩና በደህንነት ስጋት ምክንያት ስማቸው እንዳይገለጽ የጠየቁ የጤና ባለሙያ ከሳምንታት በፊት ለአሜሪካ ድምጽ በሰጡት አስተያየት በመንገዱ መዘጋት ምክንያት ወደ ህክምና ተቋም መሄድ የነበረበት የአንድ ህጻን ህይወት ማለፉን ተናግረዋል። አያይዘውም ደምንና ህይወት አድን የህክምና ግብአቶችን ማስገባት ባለመቻሉ የስኳር፣ የደም ግፊትና ሌሎች ህሙማንም ላይ ለአደጋ መጋለጣቸውን አመልክተዋል። በኦሮሞ ብሔረሰብ አስተዳደር ዞን የሰንበቴ ከተማ ነዋሪ መሆናቸውን የገለጹት አለማየሁ አዳን የተባሉ አስተያየት ሰጭም የመንገዱ መዘጋት ያስከተለውን ጫና አብራርተዋል። የፋብሪካ ውጤቶች የሆኑ ወደዚህ ወደ ከተማ ይገባሉ እና እነሱ አለመኖሩ በራሱ አንዳንድ ግብአቶች ላይ ዋጋ የመጨመር ዝንባሌ ነበሩ ሲል ከውሃ ላይ አቅም ራሱ ውሃ ላይ ተወዶ ነበረ። ደርዘን አራት ከሃያ ምናምን ገብቶ ነበር። ባለ ሁለት ሊትር ሁለት መጽና ሁለት ብር አካባቢ ነው የሚወጣው ከፋብሪካ ያው ባጃጆቹም ትራንስፖርቱ ምኑም አለ። በብሔረሰብ አስተዳደር ዞኑ ጅሌ ጥሙጋ ወረዳ የሰንበት የጤና አጠባበቅ ጣቢያ ኃላፊ ከማል መሐመድ የመንገዱ መዘጋት በተለይ በእናቶችና ህጻናት ጤና አጠባበቅ ላይ እያሳደረው ተጽዕኖ የከፋ መሆኑን ከሳምንታት በፊት አስረድተው ነበር። አንድ ወር ባልሞላ ጊዜ ውስጥ ብቻ ከወሊድ ጋር በተያያዘ አምስት እናቶች ወደ ሌላ አካባቢ ሄደው መታከም ባለመቻላቸው መሞታቸውን ጠቅሰዋል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚዳንት በበኩላቸው በመንገዱ መዘጋት ደረሱ የሚሏቸውን ጫናዎች ዘርዝረዋል። ህብረተሰብም ተቸግሮ ተደርገዋል። እኛም አገልጋዮቹ የተሽከርካሪ ባለንብረትም፣ ኦፐሬሽኑም የሚመራው አካል ችግር ላይ ነበረ። በአስተያየት ሰጪዎቹ እምነት ችግር ሲያጋጥም መንገዶቹን በመዝጋት ችግሩ ተፈታ ሲባል ደግሞ በመክፈት ብቻ ዘላቂ መፍትሄ ማምጣት አይቻልም። ይልቁንም ነፍጥ ያነሱ ወገኖችም ሆኑ መንግስት ከንግግር ባለፈ ለሰላም ቁርጠኝነታቸውን ማረጋገጥ ይጠበቅባቸዋል ብለዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ ሀገር ውስጥ ዘገባዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የድጋሚ ምርጫ ዘመቻ አስተባባሪ ከአሜሪካ ድምጽ ጋር ባደረጉት ቆይታ የቀድሞ ፕሬዝዳንት ዶናልድ ትራምፕ የምርጫ ዘመቻ ቅዳሜ ዕለት ባካሄደው የገቢ ማሰባሰብ ያገኘውን ከዚህ በፊት ያልታየ ከፍተኛ ገቢ አሳንሰው ለማሳየት ሞክረዋል። ተንታኞች ግን ገንዘብ ብቻውን ሁለቱ እጩዎች ወደ ዋይት ሀውስ መመለስ መቻላቸውን አያረጋግጥም እያሉ ነው። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ በዚህ ዙሪያ ያደረሰችን ዘገባ ተከታዩ ነው። የትራምፕ የምርጫ ዘመቻ ቅዳሜ ዕለት ፍሎሪዳ ግዛት በሚገኘው ፓልም ቢች ከተማ ለሀብታም ለጋሾች ባዘጋጀው የገንዘብ ማሰባሰቢያ የራት ግብዣ ላይ 50.5 ሚሊዮን ዶላር በማሰባሰብ ከዚህ በፊት በአንድ የገንዘብ ማሰባሰብ ያልታየ አዲስ ሪከርድ አስመዝግበዋል። በዚህ ዓመት ለሚካሄደው የዩናይትድ ስቴትስ ምርጫ የሪፐብሊካን እጩ ይሆናሉ ተብለው የሚጠበቁት ዶናልድ ትራምፕም በገቢ ማሰባሰቢያው ስፍራ ሲደርሱ ባደረጉት ንግግር ዝግጅቱ ስኬት ላይ ያላቸውን እምነት ገልጸው ነበር ሰዎች አሜሪካን እንደገና ታላቅ ለማድረግ ለያዙት ዓላማ አስተዋጽኦ ማድረግ ይፈልጋሉ። ባለጸጋዎች፣ ድሃዎችም ሁሉም ለውጥ ይፈልጋሉ። ሀገሪቱ በትክክለኛ ጎዳና እየሄደች አይደለችም። በዓለም ዙሪያ መሳቂያ ሆነናል። ስለዚህ ያንን በፍጥነት እንለውጠዋለን። በድጋሚ ለመመረጥ የሚወዳደሩት ዲሞክራቱ ፕሬዚዳንት ጆ ባይደን የምርጫ ዘመቻቸው በበኩሉ በቅርቡ ባካሄደው የገንዘብ ማሰባሰቢያ የተገኘውን ገንዘብ መጠኑን ይፋ አድርጓል። የዘመቻው ከፍተኛ ቃል አቀባይ ኬቨን ሙኞዝ እሁድ ዕለት ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ አንድ ነጥብ ስድስት ሚሊየን አሜሪካውያን ስላደረጉት መዋጮና ዘመቻው አሁን በእጁ ላይ የሚገኘውን 192 ሚሊየን ዶላር ጥሬ ገንዘብ በምን መልኩ ጥቅም ላይ እንደሚያውለው አብራርተዋል። ፍልሚያ በሚካሄድባቸው ግዛቶች ከአንድ መቶ በላይ ቢሮዎች አሉን። በእነኚህ ግዛቶች በመቶዎች የሚቆጠሩ ሠራተኞች በመዋቀር ላይ ናቸው። ታሪካዊ ሊሰኝ የሚችል ሰላሳ ሚሊዮን ዶላር የተከፈለበት የመገናኛ ብዙኃን ዘመቻም በመተግበሪያዎች አጠቃቀም ላቲኖችና አፍሪካ አሜሪካውያን መራጮችን ቀድሞ በማነጋገርና በዚህ ምርጫ የሚያገኙትን አማራጮች እንዲያውቁ በማድረግ እየሰራ ነው። ሙኞዝ አክለው ትራምፕ ባካሄዱት የገንዘብ ማሰባሰቢያ ያገኙትን ስኬት አሳንሰው ለማሳየት ሞክረዋል። ቶፕ ዶነርስ ጆ ባይደንስ ኬምፔን የጆ ባይደን ዘመቻ ዋና ለጋሾች ነርሶችና አስተማሪዎች ናቸው። የእኛ ጉልበት ሠራተኛው ህዝብ ነው። ያ ደግሞ ከዶናልድ ትራምፕ ዘመቻ ፍጹም ተቃራኒ መሆናችንን ያሳያል። ምርጫውንም እንድናሸንፍ የሚያደርግ ነው። ተንታኞች ግን ገንዘብ ብቻውን ባይደንም ሆኑ ትራምፕ ወደ ዋይት ሀውስ ለመመለሳቸው ማረጋገጫ አይሆንም እያሉ ነው። ማርክ ሃንሰን በቺካጎ ዩኒቨርሲቲ የፖለቲካ ሳይንስ መምህር ሲሆኑ ከአሜሪካ ድምፅ ጋር በስካይፕ ባደረጉት ቃለ ምልልስ ዋና ችግር የሚሉትን አስረድተዋል። The bigger problem that President Biden faces right now is ፕሬዚዳንት ባይደን ከፊታቸው የተደቀነው ዋናው ችግር በፓርቲያቸው ውስጥ የሚታየው መከፋፈልና ከሁለቱም የፖለቲካ ድርጅቶች ያልወገኑ ሰዎችን መድረስ የመቻላቸው ጉዳይ ነው። እንዲሁም ምናልባት በፓርቲያቸው ደስተኛ ያልሆኑ ሪፐብሊካኖችም ጭምር። ሌላው የአሜሪካ ድምፅ ያነጋገራቸው ስቴፈን ሽሚዲት ደግሞ በአይዋ ዩኒቨርሲቲ መምህር ናቸው። ትራምፕ ጠንካራ ደጋፊዎች አሏቸው። ከፍተኛ ጉጉት፣ ቁርጠኝነትና ጥልቅ ስሜት ያላቸው ግለሰቦች ናቸው የሚደግፏቸው ይሁንና በቁጥር ማደጉን ግን እርግጠኛ አይደለሁም። የአሜሪካ ድምፅ የትራምፕ ዘመቻን ለማነጋገር ላቀረበው ጥያቄ ምላሽ ባያገኝም የዘመቻው ድህረ ገጽ እንደ አውሮፓውያን አቆጣጠር በሚያዝያ 13 ፔንሲልቬንያ ላይ ለትራምፕ የሚደረግ የድጋፍ ሰልፍ መኖሩን እያስተዋወቀ ነው። ጎን ለጎን የባይደን ምርጫ ዘመቻ አጀንዳም በዚህ ሳምንት በርካታ ስራዎች መኖራቸውን ያሳያል። ኬቨን ሙኞዝ ነገ ወደ ዊስኮንሰን ማዲሰን ይጓዛሉ። ሌላ የገንዘብ ማሰባሰቢያ ዝግጅትም አላቸው። በዛሬና በመጪው የጥቅምት ወር መካከል ባለው ጊዜ የምርጫውን ውጤት ከሚወስኑ መራጮች ጋር ይነጋግራሉ የገንዘብ ማሰባሰቢያው በዚህ ሳምንት በቺካጎ እንደሚካሄድ የገለጹት ሙኞዝ ተጨማሪ መረጃ ከመስጠት ግን ተቆጥበዋል። ፕሬዚዳንቱ ከምርጫው ጎን ለጎን የጃፓን ጠቅላይ ሚኒስትር ፋሚዮ ኪሺዳ የሚያደርጉትን ጉብኝት ጨምሮ ሌሎች የሀገር ውስጥና ዓለም አቀፍ ጉዳዮችንም መከታተል ይጠበቅባቸዋል። በቬሮኒካ ባልደራስ ኤግሊሲያስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። አሁን የመጀመሪያውን አጋማሽ ዝግጅቶቻችን አጠናቀን ወደ ሁለተኛው አጋማሽ እየተሻገርን ነው። ለሁለተኛው አጋማሽ ቀዳሚ ዝግጅታችን በጉጉት የሚጠበቀውን የፀሐይ ግርዶሽ ያስቃኘናል። በጉጉት ሲጠበቅ የቆየው የፀሐይ ግርዶሽ ከሜክሲኮ አንስቶ የአሜሪካ ግዛቶችን እያቋረጠ ይገኛል። ይህ እስከ አራት ደቂቃ የሚቆይ የፀሐይ ግርዶሽ በካናዳ በኩል የሚያልፍ ሲሆን ሰላሳ ስድስት ሚሊዮን ሰዎች ያዩታል ተብሎ ይጠበቃል። በዚህ ዙሪያ እንዲሁም በዩናይትድ ስቴትስ ስላለው ድባብ ልታጋራን ባልደረባዬ ኤደን ገረመው መስመር ላይ ትገኛለች። በዩናይትድ ስቴትስ ሰዓት አቆጣጠር በዋሽንግተን ዲሲ አካባቢ አሁን ከሰዓት ስምንት ሰዓት ከሰላሳ አካባቢ ነው። ኤደን እንደምን ዋል፣ ጤና ይስጥልኝ ስመኘሽ፣ እንዴት ነሽ ኤደን? ተመልካቾቻችንም እንደምን አመሻችሁ ኤደን። አመሰግናለሁ። እስኪ በመጀመሪያ ስለዚህ ስለ ፀሐይ ግርዶሽ ልናቅ የሚገቡ ነገሮች ምንድን ናቸው የሚለውን በጥቂቱ አጋሪ ነው። እሺ፣ አመሰግናለሁ ስመኘሽ። በድጋሚ እንግዲህ በዛሬው ቀን የሚጠበቅ የፀሐይ ግርዶሽ አለ። ከይሄ የፀሐይ ግርዶሽ በሰላማዊ ውቅያኖስ ወይም ደግሞ የፓስፊክ ውቅያኖስ ተነስቶ እስከ አትላንቲክ ውቅያኖስ አሜሪካን አቋርጦ የሚያልፍ ነው። አስራ አምስት የአሜሪካ ግዛቶችን ያቋርጣል። እንዲሁም ደግሞ ከሜክሲኮ ነው የሚነሳው። ከዛ ወደዚህ ወደ ሰሜን አሜሪካ የሚገባው ደግሞ በቴክሳስ በኩል ነው። በቴክሳስ በኩል ታይቷል። ዳላስ ላይ ያለ አሁን ወደ አርካንሳ ደርሰዋል። የተለያዩ ግዛቶችን እያቋረጠ ይደርሳል። እነዚህ እንግዲህ ሙሉ የሚባለው የፀሐይ ግርዶች ወይም እስከ ሊያስተናደቅ የሚቆየ የፀሐይ ግርዶሽን የሚያጋጥማቸው ግዛቶች ናቸው። በዚህ አስራ አምስት ግዛቶቹን አልፎ ወደ ካናዳ ይገባል፣ ዘልቆ ይገባል ተብላል። አጠቃላይ እስከ በዚህ በዋሽንግተን ዲሲ አቆጣጠር እስከ ሶስት ሰዓት ተኩል ድረስ ይቆያል ተብሎ ይገመታል። እንስሳት አሁን እንግዲህ ይሄ ክስተት ለየት ያለ ነው። እንስሳት የተለየ ባህሪያ እንደሚያሳዩ ይጠበቃል። ሳይንቲስቶች ደግሞ በፀሀይዋ ዙሪያ ወይም ደግሞ ፀሀይዋ ሙሉ ለሙሉ ስትሸፈን ያለው ኮሮና የሚባለውን ክፍል ለማጥናት በዝግጅት ላይ ናቸው። ይህንን ማጥናት ወደፊት እንግዲህ ፀሀይ ሀይሏ በዝቶ ወይም ደግሞ የኦዞን ሰንጠቅ አጋጥሞ ለሚመጡ ችግሮች ቅድመ ጥንቃቄ ለማድረግ ሳይንሳዊ የሆነ መፍትሄ ለማበጀት ይጠቅማል ተብሎ የታሰበባቸው ነገሮች ናቸው። ከ36 እስከ 40 ሚሊዮን የሚጠጉ ሰዎች ያዩታል ተብሎ ይጠበቃል። እንዲሁም ደግሞ የተለያዩ የአሜሪካ ግዛቶች አሁን ለምሳሌ በዋሽንግተን ዲሲ በቀጥታ አያልፍም፣ ግን ከፊል ግርዶሽ የተሰኘውን ያዩታል። ይሄ የፀሀይ ግርዶሽ ጨረቃ ከመሬት ባላት ርቀት እንዲሁም ደግሞ ከጨረቃ ከፀሀይ ያላት ርቀት እንደተጠበቀ ምህዋሯን ጠብቃ በምታደርገው ዙረት ውስጥ በሁለቱ መካከል ቀጥታ ስትገባ የሚከሰት ነው። ባለሙያዎች እንደሚሉት በየ18 ወሩ ከመሬት 75 በመቶ የሆነውን የመሬት ክፍል ወይም ደግሞ ውቅያኖስ ላይ ያርፋል። ይሁን እንጂ ዩናይትድ ስቴትስን ጨምሮ ምድር ላይ የሚያልፈው በየ20 አመቱ ነው። ስለዚህ ይሄ ክስተት ትልቅ ክስተት ነው። ደን በጣም ነው የማመሰግነው። ይህንን ተፈጥሯዊ የሆነ ክስተት የፀሐይ ግርዶሽ አስመልክቶ ተጨማሪ ባለሙያም አናግረሻል። በናሳ የጠፈር ሳይንስ ተመራማሪ ዶክተር ብርሃኑ ታፈሰ ቡልቻን ነው ያነጋገርሻቸው። ስለዚህ በቀጥታ ከአንቺ ጋር የነበረንን ጊዜ እናጠናቅና ከእሳቸው ጋር ወዳደረግሽ ቆይታ እናልፋለን። ስለነበረን በመረስ ስላደረሽን መረጃ ጋርገ እናመሰግናለን ሰግ ብራንድ ሀፍዝ ቦቻ እባላለሁ። አሁን የምሰራው የህዋ ተመራማሪ ነኝ። የምሰራውን በናሳ ነው። አንቺ እንዳልሽው የኛ ያለንበትን ሶላር ሲስተም የሚያጠና ኢንስትሩመንቶች መስራት ነው የኔ ኃላፊነት። በናሳ የኔ ሴንተር የናሳ ሴንተር ያለው ሜሪላንድ ጋደርድ ስፔስ ላይ ሴንተር ይባላል። እሺ፣ በድጋሚ በጣም ነው የማመሰግነው ዶክተር እንግዲህ ዛሬ ያገናኘን ጉዳይ አሁንም በጎርጎሮሳውያን የዘመን አቆጣጠር ኤፕሪል ኤይት ላይ 2024 የፀሐይ ግርዶሽ ወይም ደግሞ ሙሉ የፀሐይ ግርዶሽ በዚህ በዩናይትድ ስቴትስ የተለያዩ ከተሞች፣ ግዛቶችም ያልፋል ተብሎ ይጠበቃል እና በእሱ ነው። እና እስቲ እንግዲህ በተራ አማርኛ የፀሐይ ግርዶሽ ስንል ምን ማለታችን ነው? እንዲሁም ደግሞ ጨረቃ እንዴት ፀሐይን ትጋርዳለች የሚለውን እስቲ ያስረዳል። ያው እንደሚታወቀው ግርዶሽ ጨረቃ በፀሐይና በመሬት መካከል ላይ ስትሆን የሚፈጠር ነው። አሁን ቅድም ያነሻሹ ጥያቄ ጨረቃን የምታክል አነስ ያለች ግዑዝ ነገር ትልቅ ፀሐይን መሸፈን እንዴት ቻለች የሚለው ኢምፖርታንት ኮሽን ነው እና ይህንን ለመመለስ ሁለት ፋክቶችን ላንሳ። የመጀመሪያው ጨረቃ ያለበት ፖዚሽን ከፀሐይ ጋር ካለበት ፖዚሽን ጋር ሲነጻጸር፣ አሁን እንግዲህ ከምድር ላይ ሆነን ስናያቸው ጨረቃ ለእኛ በአራት መቶ አምሳ እጥፍ ትቀርበናለች፣ ከፀሐይ ርቀት ጋር ሲነጻጸር ይሄ አንዱ ኢምፖርታንት ፋክት ነው። ሁለተኛው የጨረቃና የፀሐይ ሳይዝ ልዩነት እንዲሁ በተመሳሳይ አራት መቶ ሀምሳ እጥፍ ጨረቃ ታንሳለች ከፀሐይ ይሄ ሁለቱ ሲደመር የጨረቃ ያለችበት ቦታና ማነሷ ግን ፕሮፖርሽናልቲው በመጠበቁ ጨረቃ ፀሐይን ስትሸፍን ሙሉ ለሙሉ የመሸፈን እድል ያጋጥማታል ማለት ነው። ሶ ይሄ የአፓረንት ሉክ ወይም ደግሞ ስናይ ኦብጀክቷ በጣም ትንሽ ብትሆንም ራቅ ብለን ስናያት ወይም ደግሞ ትክክለኛ ፖዚሽን ለሆነን ስናያት የመሸፈን አቅም አላት ማለት ነው። ይህንን ለማስረዳት ሰው ተመሳሳይ አይሮፕላኖችን ብናይ ጎናችን ሲቀርቡ በጣም ተለቅ ብለው ይታያሉ፣ ግን ራቅ ሲሉ በጣም ያንሳሉ። ራቅ ያለውን አይሮፕላን በእጃችን ልንሸፍነው ላና ሆን ይችላለን ምክንያቱም ካለበት ዲስተንስ በእጃችን መሸፈን ስለሚችል ማለት ነው። እንደዚህ አይነት ሰው ተመሳሳይ ጨረቃ ፀሐይን የምትሸፍንበት በጣም ኢምፖርታንት የሆነ በሶላር ሲስተማችን ላይ ሎኬሽኗ ትክክለኛ ስለሆነ፣ እንዲሁም ሳይዟ ተመርጦ እግዚአብሔር ሲፈጣት ጥሩ ሆና በዛ ሼፕ ስለተሰራች ፀሐይን የመሸፈን እድል ተሰጥቷታል ማለት ነው። ይሄ የሁለቱ መገጣጠም ግርዶሽ እንዲፈጠር እንዲፈጠር ያደርጋል። እስቲ እንግዲህ ይሄንኛውን የፀሐይ ግርዶሽ ልዩ የሚያደርጉት ክስተቶች ምንድን ናቸው? አሁን በአሜሪካ ላይ ዛሬ ላይሀፕን ያደረገው ሶላር ኢክሊፕስ እና የዚህኛውን ስናወዳድረው ለምሳሌ በ2017 በዩኤስ ወደ 14 ከተሞችን ያለፈ ለሁለት ደቂቃ አርባ ሁለት ሰከንድ የቆየ ወይም ቶታሊቲው ወይም ዳርክነሱ ለዛ የቆየ ነበር። እንዲሁም ፓዙ ሲያልፍ ብዙ ከተሞችን ይነካል። በዚህ ክስተት ውስጥ የተሸፈነው ወደ ሰባ ማይልስ የሚሆን ርቀት ውስጥ ያሉ በዛ ከተማ ውስጥ ያሉ ሰዎች ዳርክነስን ኤክስፒሪየንስ ያደርጋሉ። አሁን ግን በ2024 የምንጠብቀው ኤክሊፕስ ከዚህ ተለቅ ያለ ነው። ወደ 15 ከተሞችን ይይዛል። ኮምፕሊት ዳርክነስ በእነዚህ 15 ከተሞች ውስጥ ይታያል። ከዛም ባለፈ የስፋቱ የፓዙ ስፋት ከመቶ እስከ መቶ ሀያ ማይል ያጠቃልላል ማለት ነው ስለዚህ ከሰላሳ ሁለት ሚሊዮን ሰዎች በላይ ይህንን ዳርክነስ ኤክስፔሪንስ ያደርገዋል በቴክሳስ በኩል ነው የሚገባው ከሜክሲኮ የሚባል ሀገር ወደ ኖርዝ አሜሪካ የምንኖርበት ሀገር ውስጥ ያልፋል ከዛ ወደ ካናዳ ይሄዳል በቴክሳስ ይጀምራል ከዛ ወደ ኦክላሃማ አርካንሳስ ሙዙሪ ከንትኪ Uh, Indiana, Ohio, Pennsylvania, New York, Vermont, Alpha, Maine, and Alpha, with uh, Canada, Yehidal Malat. He, uh, eclipse, again, uh, let's share us about again. Tinish lay yet to me Texas lay, la arat de giga, uh, kaharat second, ye darkness experience yaragalu besu. Eclipse umi jemuro with a andesat kahas about PM. When I'm 127 PM, central daytime light, no mi jemuro. በሜን ሲወጣ ወደ ሶስት ሰዓት ከአርባ አምስት ይመስለኛል። ይሄ ኢስትርን ዴይ ታይም ላይ በዛ ይጨርሱ ወደ ካናዳ ይሄዳል ማለት ነው። እኔ ዋሽንግተን ዲሲ ምኖር ወይም ሌሎቹ ሰዎች ፓርሻል ኤክሊፕስን ኤክስፒሪየንስ እናደረጋለን። አንዳንድ ግዛቶች እንግዲህ የአስቸኳይ ጊዜ አዋጅም አውጀዋል። ያን ያክልም ያሰጋ ክስተት ነው ወይ ይሄ ክስተት፣ እንዲሁም ደግሞ ሰዎች ምን አይነት ጥንቃቄ ነው ማድረግ ያለባቸው በዚህ ወቅትስ? በጣም ጥሩ ጥያቄ። ሶ አክቹዋሊ ፕሮቴክሽን ኢስ የፕሪማሪ አይደል፣ እራሳችንም መጠበቅ አለብን። አንዳንድ እስቴቶችም ደግሞ ይሄን ያደረጉት ህብረተሰቦቻቸው መጠበቅ ይፈልጋሉ። ምን ፕሮቴክት ማድረግ አለብን የሚለውን ሀሳብ ከማንሳት በፊት አንድ ሁለት ነገር ልንገርሽ። አንድ ሰው ያለ ፕሮቴክሽን ወይንም ደግሞ ያለ ጥንቃቄ ወደ ሰማይ ሲያይ ግርዶች ሲኖር በጣም ፎከስድ የሆነ ወይንም ደግሞ የተሰበሰበ የብርሃን ጨረር ወደ አይኑ ይገባ እና ብላይንድ ስፓት የሚባሉ ነገሮች ይፈጠራሉ። በዛ ባየንባቸው ይህ ከባድ ጨረር የደረሰባቸው የአይን ሴንሰሮቻችን ሲቃጠሉ ወይንም ደግሞ አምፖላቸው ሲበላሽ ማለት ነው በጨረር ብዛት። ሶ ይህን እንዳይሆን መጠንቀቅ አለብን። ሁለተኛ ደግሞ እኛ ጎልማሳዎች መንገድ ላይ የሄድን ኢንፎርሜሽን ብንለዋወጥ ኢንፎርም ደግሞ ካልሆነን እና ዳርክነሱ በቀን ሲመጣ ደንግጠን አክሲደንቶች በጣም ይፈጠራሉ እና ከ2017 አንጻር ዳታው እንደሚያሳየው በቀን በደቂቃ ሰባት ሰው በአክሲደንት ይሞት የነበረውን ወደ አስርና ወደ አስራ አንድ ያስጠልቀዋል። ስለዚህ አንድ ስቴት እንደዚህ አይነት እርምጃዎችን ይወስዳል እና ከዛ አንጻር ነው እዚ ጋር ይዤ ያለው የሶላር ኤክሊፕስ ግላስ፣ ይሄ ከናሳ ሴንተር ያመጣሁት ነው። እናንተም በአካባቢያችሁ ናሳ ሴንተር ካለ እንዲሁም ደግሞ አማዞን ላይ የተለያዩ ቦታዎች ላይ ሄዳችሁ አይናችሁን ፕሮቴክት የሚያደርግ ሰርቲፋይድ የሆነ ግላሶችን መውሰድ አለባቸው። ከዚሁ ጋር አያይዘህ እንግዲህ እንስሳትም የዱር እንስሳትም ባህሪያቸውን ሊቀይሩ ይችላል እየተባለ ነው እና እስኪ እሱም ላይ ትንሽ ነገር ብትለን። እንግዲህ ይሄ ኤክሊፕስ ኢሬጉላሪቲ አለው ወይም ደግሞ በየቀኑ ኤክስፒሪንስ የምናደርገው በየቀኑ የምንለማመዳቸውን ነገር አይወክልም። ምንድን ነው በአማካኝ 12 ሰዓት ቀን፣ በአማካኝ ደግሞ 12 ሰዓት ጨለማ። በአማካኝ እንግዲህ እኛ እንደ ሰው ውስጣችን ይህንን ከሶላር ሲስተም እኛ አካል ስለሆንን የመምሸትና የመንጋቱ ሪትም በውስጣችን እኛ ስንወለድ ከጀኔሬሽን የመጣ ልምምዱ እንደ ሰዓት ወይም ክላክ ሰውነታችን ውስጥ አለ። ተመሳሳይ እነዚህ አይነት ልምምዶች በእንስሳቶች ላይ በተለያየ በዚህ ምድር ላይ የሚኖሩ አካላት ይህንን ኤክስፒሪየንስ ያደርጋሉ እኛ ሰዎች እንደምናደርገው። ይሄ መዛባት እኛ በአፋችን አውርተን ትክክል ነው ትክክል አለ ምን ሲሆን ነው የተፈጠረው የሚለውን አውርተን እኛ አንደርስታንድ ማድረግ እንችላለን እኛ ሰዎች ስለሆነን ጭንቅላት ስላለን፣ ግን እንስሳቶች ይህንን ይህ ነው አብኖርማሊቲ የሚገልጹት የተለያዩ ድምፆችን በማሳየት ይታወቃቸዋል። አይን እንደ ቋንቋቸው ይመስለኛል። ስለዚህ ቋንቋቸው ነው የክልብስ መጥቷል እያሉን መሰለኝ። እንደ ህዋ ተመራማሪ ይሄ ክስተት እንደ ባለሙያ ምን አይነት ነገሮችን ያስመዘግባል? በተፈጥሮ ዑደት ላይ ምንን ነገር ያመላክታል? በጣም ጥሩ ጥያቄ። ሳይንስ ለሚሰራ ሰው ይሄ ወቅት በጣም ስፔሻል ነው። ፀሐይ እንደ ኤንጂን ነች፣ ወይም ደግሞ ዋና መሰረታዊ አነቃናቂ ነች የዚህ ሶላር ሲስተም ነው። እነዚህ ከፀሐይ ዙሪያ የሚቃጠሉት ኮሮና ይባላል፣ ወይም ደግሞ በላቲን ክራውን። እንግዲህ ፀሐይ የራሷ የሆነ ሳይክል አላት። በጣም የምትቆጣበት እና ደግሞ አክቲቪቲዋ በጣም ቀንሶ ረጋ የምትልበት ወቅት አለ። ይሄ የ11 ዓመት ሳይክል አላት ፀሐይ እና በጣም በምትቆጣበት ዓመታት እነዚህ ከእሷ የሚወጡ የፕላዝማ መጠን በጣም ይጨምራል። ያ ሲጨምር ወደ መሬት ወደ መሬት ይመጣል ማለት ነው። ያ ወደ መሬት የመጣው መሬት በተፈጥሯ ደግሞ ያመነጨችው ማግኔቶስፌር ወይንም ደግሞ እንደ ጋቢ የሸፈናት ከፀሐይ የሚመጣውን ዴንጀረስ የሆኑ ሬዲዬሽኖች ያሉበት ኤነርጂ ሲመጣ እሱን ፕሮቴክት ያደርጋል። ግን ፉል ፕሩፍ አይደለም። እሱ በተናወጠ ቁጥር ብርድ ልብሳችን እኛን የሸፈነው ብርድ ልብስ በተናወጠ ቁጥር ምድር ላይ ያሉ ነገሮች ይቃወሳሉ ማለት ነው። ስለዚህ ሁሌ ሳይንቲስቶች ያንን ነገር ማወቅ ማጥናት ይፈልጋል። ናሳ ትልቅ ስራ ይሰራል። አንደኛው ስራ የፀሐይ ባህሪዋን ሞኒተር ማድረግ ነው። ስለዚህ የፀሐይን ባህሪ ሞኒተር ለማድረግ ያንን የኮሮና ማስ ኢንጀክሽን የምንለው ከፀሐይ የሚወጣ ከፍተኛ ኃይል በደንብ ለማጥናት እድሉን ይሰጣቸዋል ማለት ነው። ሁም መሰግነው ዶክተር ስለሰጠህን ጊዜና ስለቆይታችን ስለ ባለሙያ ማብራሪያ በድጋሚ አመሰግናለሁ። አድማጮች አድማጮችና ተመልካቾች በዩናይትድ ስቴትስ የተለያዩ ግዛት የሚኖሩ በሚሊዮን የሚቆጠሩ ሰዎች በባለሙያ የሚመከረውን የመመልከቻ መነጽር በማዘጋጀት ይህን የፀሐይ ግርዶሽ እየተከታተሉ ይገኛሉ። ይህንን የመመልከት አጋጣሚ ያላችሁ አሁንም በባለሙያ የተመከረውን ተገቢውን መነጽር እንድትጠቀሙና በአይናችሁ በቀጥታ ወደ ፀሐይ እንዳትመለከቱ በድጋሚ እናሳስባለን። አሁን ወደ ቀጣዩ የአፍሪካ ነክ ርዕሶች እናልፋለን። ሩዋንዳ እንደ አውሮፓውያን አቆጣጠር በ1994 ዓ ም የተፈጸመውን የዘር ማጥፋት ሰላሳኛ ዓመት መታሰቢያ እያከበረች ትገኛለች። ቁጥሩ ወደ አንድ ሚሊዮን የሚጠጋ ሕዝብ ያለቀበትን የዘር ማጥፋት ሰለባዎች መታሰቢያ ትላንት እሁድ ዋና ከተማዋ ኪጋሊ ላይ በተካሄደ ዝግጅት ተጀምሯል። የሩዋንዳ ፕሬዝዳንት ፖል ካጋሜ በስነ ስርአቱ ላይ ባደረጉት ንግግር የተደቀነው የዘር ማጥፋት አድራጎት አልተፈጸመም ብሎ መካድና የጎሳ ተኮር የፖለቲካ ቀንቃኝነት አለም አንድ ላይ ሆኖ እንዲጋፈጥ ጥሪ አቅርበዋል። ከኪጋሌ ሴኔዱ ቶርንድ ያጠናቀረውንና በአሶሲየትድ ፕሬስ የቀረበውን ዘገባ አጣምረን ለዛሬ የአፍሪካ ነክ ርዕሶች ፕሮግራም ይዘነዋል። ቆንጂት ታየናት ያዘጋጀችው የሩዋንዳ ፕሬዝደንት ፖል ካጋሜ ከ30 ዓመታት በፊት ወደ አንድ ሚሊዮን የሚጠጉ ሰዎች ሕይወት ለጠፋበት ፍጅት መታሰቢያ የሆነውን ችቦ ኪጋሊ ላይ ለኩሰዋል። ችቦው የዘር ማጥፋቱ የቀጠለባቸውን 100 ቀናት ለማሰብ ለቀጣዮቹ 100 ቀናት እንደበራ ይቆያል። በመታሰቢያ ስነ ስርዓቱ ላይ የኢትዮጵያ፣ የደቡብ አፍሪካ፣ የኮንጎ፣ የታንዛኒያ መሪዎች እንዲሁም የቀድሞ የዩናይትድ ስቴትስ ፕሬዝደንት ቢል ክሊንተን እና የእስራኤል ፕሬዚደንት ይስሐቅ ሄርሶግን ጨምሮ በርካታ የቀድሞና የአሁን ርዕሳነ ብሔራት ተገኝተው ለዘር ማጥፋት ሰለባዎቹ መታሰቢያ የሚሆን የአበባ ጉንጉን አኑረዋል። ካጋሜ ከዘር ማጥፋቱ በሕይወት የተረፉ ሰለባዎች ለብሔራዊ አንድነት ሲሉ ስላደረጓቸው ጥረቶች ምስጋናቸውን አቅርበዋል። ኢምፖሲብል ባይ ካሪንግ ዘ በርደን ኦፍ ሪኮንሲሊዬሽን እጅግ የሚከብደውን የርቀ ሰላም ሸክም እናንተ እንድትሸከሙ ጠየቅናችሁ። እነሆ ለሀገራችን ስትሉ ይህንኑ በየቀኑ ማድረጋችሁን እንቀጥላችኋል። ስለዚህም እናመሰግናችኋለን። እንደ አውሮፓውያን የዘመን አቆጣጠር በ1994 ዓ ም ለአንድ መቶ ቀናት በዘለቀው ጭፍጨፋ ከሩዋንዳ ህዝብ የሚበዛውን ቁጥር የሚይዘው የሁቱ ብሔረሰብ አባላት የሆኑ አክራሪዎች ባደረሱት ጥቃት ከ800 ሺህ በላይ ውህዳን ቱትሲዎችና አክራሪ ያልሆኑ ሁቶዎች ተጨፈጨፉ። ሁቶዎች ቱትሲዎችን እንዲገሉ አክራሪዎቹ በራዲዮም ጭምር ቅስቀሳ አድርገዋል። የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳፋኪ መሐማት ከጥቃቱ የተረፉ ዜጎቿና ሩዋንዳ ፍትሕና እርቅን ለማስፈን የያዙትን መንገድ አድንቀዋል። ሩዋንዳውያን አንድ ላይ ሆነው ወደፊት እንዲራመዱም መሐማት ጥሪ አቅርበዋል። በዚህ አጋጣሚ ተጠቅመን እናንተ ያሳለፋችሁትን መለስ ብለን እንቃኝ ልባዊ መንፈሳዊና ሕሊናዊ እርቀ ሰላም እንዲኖር ያደረጋችሁትን ጉዞ መለስ ብለን እኒህ ማለት ነው። ፖል ካጋሜ አጋጣሚውን ተጠቅመው በአንዳንድ የአፍሪካ ሀገሮች የጎሳ ፖለቲካ እየተባባሰ መሄዱን እና የብሔረሰብ ማጽዳት አደጋም መደቀኑን በማውሳት አስጠንቅቀዋል። ሩዋንዳ ውስጥ የደረሰው መከራ ማስጠንቅቂያ ሊሆን ይገባል። ክፍልና ጽንፈኝነት ካልተገታ በማናቸውን ቦታ ወደ ዘር ማጥፋት ሊያመራ ይችላል ዛሬ እዚህ የተገኙ በርካታ ሀገሮች ወንዶችና ሴቶች ልጆቻቸውን ወደ ሩዋንዳ በሰላም አስከባሪነት እንዲያገለግሉ ልከዋል እነዚያ ወታደሮች ለሩዋንዳ ደርሰውላታል ይልቁንስ በጥላቻ የሚሆን በፍራቻ ያልደረሰልን ዓለም አቀፉ ማህበረሰብ ነው። ሩዋንዳውያን ለቀጣዮቹ 100 ቀናት በሚዘልቀውና በአገሩ አጠራር ኪቡካ ማስታወስ ተብሎ በሚጠራው የዘር ማጥፋቱ ሰለባዎች የመታሰቢያ ጊዜ የአበባ ጉንጉን በማኖር የሻማ ማብራት ስነ ስርዓትና ለሰላም የእግር ጉዞ በማካሄድ በዘር ማጥፋቱ የተገደሉባቸውን ቤተሰቦቻቸውን ያስባሉ። ዜናዎቻችን ከአሜሪካ ድምፅ እንደቀጠለ ነው። ተከታዩ ሳምንታዊው የስፖርት መሰናዷችን ነው። ኬኔዲ አባተ ትናንት እሁድ በፓሪስ በተካሄደ የማራቶን ውድድር ኢትዮጵያውያን አትሌቶች በድል ደምቀዋል። የመጀመሪያ የማራቶን ውድድሯን ያደረገችው አትሌት መስታወት ፍቅር ሁለት ሰዓት ከ20 ደቂቃ ከ45 ሰከንድ በሆነ ጊዜ የሴቶችን ምድብ በአንደኝነት ስታጠናቀቅ፣ ሌላዋ ኢትዮጵያዊት እናትነሽ ነች ጥሩሰውም በመጀመሪያ ውድድሯ ከመስታወት በ3 ሰከንድ ብቻ ዘግይታ በመግባት ሁለተኛ ወጥታለች። በዚህ ውድድር ሶስተኛ የወጣችው የ2016 የኦሎምፒክና አራት ጊዜ የዓለም ሻምፒዮኗ ኬንያዊቷ ቪቪያን ቼሪዮት ናት። በወንዶች ምድብ ኢትዮጵያዊው ሙሉጌታ ኡማ በ2 ሰዓት ከ05 ከ33 ሰከንድ ውድድሩን በቀዳሚነት አጠናቋል። አትሌት ሙሉጌታ ኬንያዊውን ቲቱስ ኪፕሩቶ በ15 ሰከንድ ሲቀድም፣ የቦታውን ክብረ ወሰን የያዘውና የ2021 አሸናፊው ሌላኛው ኬንያዊ ኤሊሻ ሮቲች ደግሞ በትናንቱ የፓሪስ ማራቶን ሶስተኛ ወጥቷል። በዚያው በፓሪስ አርብ ዕለት በተካሄደ የ10 ኪሎ ሜትር የጎዳና ላይ ውድድር ላይም ኢትዮጵያውያን በሁለቱም ጾታ አሸንፈዋል። በሴቶች ልቅና አምባው፣ በወንዶች ደግሞ ጀማል ይመር አንደኛ የወጡ አትሌቶች ናቸው። ቅዳሜ እለት በቼክ ሪፐብሊክ ዋና ከተማ ፕራግ በተካሄደ የግማሽ ማራቶን ውድድር ደግሞ በሴቶች ኢትዮጵያዊቷ ጌጤ አለማየው በአንድ ከ08 ከ10 አንደኛ ወጥታለች። ብርቱ ፉክክር በታየበት በዚህ ውድድር ሌላዋ ኢትዮጵያዊት አትሌት ንግስት ሀፍቱ ሶስተኛ ስትወጣ ኬንያዊቷ ጄሲካ ቼላንጋት በሶስት ሰከንድ ተቀድማ ሁለተኛ የወጣች አትሌት ናት። በወንዶቹ ምድብ ሶስቱንም ሜዳሊያዎች ኬንያውያን አትሌቶች አሸንፈዋል። ሊጠናቀቅ ስድስት ሳምንታት ብቻ በሚቀሩት የእንግሊዝ ፕሪምየር ሊግ ሶስት ፈረሶች ለዋንጫው እየጋለቡ ይገኛሉ። ለዋንጫው ከሚፋለሙት ክለቦች አንዱ የሆነው ሊቨርፑል ትናንት በኦልትራፎርድ ከማንቸስተር ዩናይትድ ጋር ነጥብ ተጋርቶ ተመልሷል። በጨዋታው ፍጹም የበላይነት የነበረው ሊቨርፑል ያገኛቸውን በርካታ የግብ ድሎች መጠቀም ሳይችል ቀርቷል። ጨዋታው ሁለት እኩል ሲጠናቀቅ የሊቨርፑልን ግቦች ሉዊስ ዲያዝ በ23ኛው ደቂቃ ላይ በጨዋታ እና ሞሳላ 84ኛው ላይ በፍጹም ቅጣት ሁለት አስቆጥረዋል። የዩናይትድን ግቦች ደግሞ ብሩኖ ፈርናንዴዝ እና የ18 ዓመቱ ድንቅ ወጣት ኮቢ ማይኖ በሁለተኛው አጋማሽ በግሩም ሁኔታ ከመረብ አሳርፈዋል። ውጤቱን ተከትሎ ሊቨርፑል ወደ ሊጉ መሪነት መመለስ የሚችልበትን እድል ሲያመክን፣ ባለፉት አምስት ጨዋታዎች አንዱን ብቻ ያሸነፈው ዩናይትድም በቀጣይ የአውሮፓ ውድድሮች ላይ ለመሳተፍ ያለውን እድል እየሸረሸረ ነው። በየጨዋታው ከፍተኛ የግብ ሙከራ የሚደረግበት ዩናይትድ በትናንትናው ጨዋታም 28 ሙከራዎች ተደርገውበታል። የዩናይትድን ደካማ የሜዳ ላይ እንቅስቃሴ የተቸው የቀድሞው የክለቡ ተከላካይ ጋሪ ኔቪል በፕሪምየር ሊጉ እጅግ ዝቅተኛው የኳስ ቁጥጥር ያለውና ለማንኛውም ተጋጣሚ ቀላል ቡድን ነው ብሏል። አንዳንድ እንቅስቃሴያቸው በትምህርት ቤት ልጆች ደረጃ እንኳን የማትመለከተው ነው ሲልም የቀድሞ ክለቡን ተጫዋቾች ነቅፏል። ለዋንጫው የሚፋለሙት ሌሎች ሁለት ክለቦች ማንቸስተር ሲቲና አርሰናል ደግሞ ተጋጣሚዎቻቸውን አሸንፈዋል። አድማጮች፣ በዚሁ ዝግጅታችንን እናጠናቅቃለን። ቀሪውን የስፖርት መሰናዷችንን ከዌብሳይታችንና ከማህበራዊ ትስስር ገጾቻችን ማግኘት ትችላላችሁ። በምሽቱ ስናስተናግዳችሁ ያመሸነው አቀናባሪ ብርሃን ኃይሉና እኔ ስመኝሽ የቆየ ነበርን። በሌሎች ዝግጅቶች ዳግም ነገ እንጠብቃችኋለን። ሰላም ደና ደሩ። Gidi <laughs> gidi